SBS Radio። ሀገርኛ ሪፖርት ዛሬ ሰኞ የካቲት ስምንት ቀን ሁለት ሺ አስራ ሶስት ዓመተ ምሕረት ለስድስተኛ ጊዜ የሚካሄደው የኢትዮጵያ ብሔራዊ የምርጫ ቅስቀሳ የሚጀምር መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አርብ የካቲት አምስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ባወጣው መግለጫ አስታወቀ። እንደ ቦርዱ ገለጻ ከሆነ የምርጫ ቅስቀሳ የሚቆየው እስከ ግንቦት ሀያ ሶስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ድረስ ነው። ለዚህ የምርጫ ቅስቀሳ በቦርዱ በኩል የተዘጋጀም የስነ ስርዓት ደንብ አለ። በደንቡ ውስጥ የእርስ በርስ ንግግሩ ውስጥ የመከባበር መንፈስ እንዲኖሩበትና በየራሳቸውም አቋም ፊት ለፊት ለመናገር የሚያበረታታ ነው ተብሏል። የምርጫ ቅስቀሳ የሚጀመርበትን እና የሚያበቃበትን ቀን በቁርጥ ያስታወቀው በዘንድሮ ዘመን ከትግራይ በስተቀር በመላ ሀገሪቱ አርባ ዘጠኝ ሺ አራት መቶ ሰባት የምርጫ ጣቢያዎች መዝ ይከፈታሉ ተብሏል። በዚህ በኩል እንደ ክልሉ ስፋት በርካታ የምርጫ ጣቢያዎች ያሉት በኦሮሚያ ነው። እዚያም አስራ ሰባት ሺ ስድስት መቶ ሀያ ሦስት ጣቢያዎች ሲኖሩ በአማራ ክልል አስራ ሁለት ሺ አንድ መቶ ዘጠና ዘጠኝ፣ በደቡብ ክልል ስምንት ሺ ሁለት መቶ ሰማንያ፣ በሶማሊያ አራት ሺ ሀምሳ ሰባት በሲዳማ ሁለት ሺ ሁለት መቶ አርባ ሰባት በአዲስ አበባ አንድ ሺ ስምንት መቶ አርባ ስምንት በአፋር አንድ ሺ አራት መቶ ሰላሳ በቤኒሻንጉል ስድስት መቶ ዘጠና ዘጠኝ በጋምቤላ አራት መቶ ሰላሳ አንድ ድሬዳዋ ሶስት መቶ አምስት እና በሐረሪ ሁለት መቶ ሰማንያ አምስት ጣቢያዎች ይኖራሉ ተብሏል። የጣቢያዎች ቁጥር እንደ ክልሉ ስፋትና ጥበት መጠን የተተመነ መሆኑ በግልጽ ይታያል። በዘንድሮው ምርጫ በአጠቃላይ ሀምሳ ሚሊዮን መራጮች ይመዘገባሉ ተብሎ ይጠበቃል የመራጮች ምዝገባ የሚከናወናል ተብሎ እቅድ የተያዘው ከየካቲት ሀያ ሁለት ቀን ጀምሮ እስከ መጋቢት ሁለት ቀን ሁለት ሺ አስራ ሶስት አመተ ምህረት ይጠናቀቃል ተብሎ ነው። በምርጫው የጊዜ ሰሌዳ መሰረት የዕጩዎች ምዝገባ ከተካሄደ በኋላ በይፋ የዕጩዎች ስም የሚነገረው መጋቢት ሀያ ሁለትና ሀያ ሶስት ቀን እንዲሆን ተብሏል። በይፋ እንደተነገረው ምርጫው ይከናወንበታል ተብሎ የተቆረጠው ቀን በግንቦት ሀያ ስምንት ቀን ሁለት ሺ አስራ ሶስት አመተ ምህረት ነው። የአዲስ አበባና የድሬዳዋ ከተማ አስተዳደሮች ደግሞ በሳምንቱ ሰኔ አምስት ቀን ይከናወናሉ ማለት ነው። የምርጫ ውጤት በይፋ የሚታወቅባቸው ቀናት ደግሞ ከግንቦት ሀያ ዘጠኝ ቀን እስከ ሰኔ ሀያ አንድ ቀን ይደረጋል ተብሎ ነው። በዚህ ሳምንት መንግስት የነዳጅ ዋጋ አስተካክሎ ከሀያ አንድ ብር ከሀምሳ ሰባት ሳንቲም ይሸጥ የነበረው የቤንዚን ዋጋ ሀያ አምስት ብር ከሰማንያ ሁለት ሳንቲም መግባቱ በስፋት እያነጋገረ ይገኛል ይህ ጭማሪ እጅግ አስደንጋጭ ሲሆን በተለያዩ ሽቀጣ ሽቀጦችም ላይ የዋጋ ጭማሪ ሊፈጡ እንደሚችሉ የሚያጠራጥር አይደለም። ለምሳሌ በዚህ ስሌት የክፍለ ሀገር የጉዞ ዋጋ በእጥፍ ሊጨምር እንደሚችል ተገምቷል። በአሁኑ ጊዜ እንደሚታየውም የገበያ ምርቶች የዋጋ ጭማሪ በስፋት እያስመዘግቡ መሆናቸው ተስተውሏል። በማማት ደረጃ ይህ የከፋው የዋጋ ክለሳ በውስጥ ሸምቀው የዶክተር አብይ አህመድን አስተዳደር ለመሸርሸር በሚንቀሳቀሱ ኃይሎች እንደተሰራ የሚገምቱ ብዙዎች ናቸው። ይህም የሴራ ትንተና ለማረጋገጥ ቢቸግርም አሳማኝ ምክንያት ሳይሰጥ የነዳጅ ዋጋ በአንዴ ከአንድ ብር ከሀምሳ ሰባት ወደ ሀያ አምስት ብር ከሰማንያ ሁለት ሳንቲም ማሳደጉ የመንግስት የመበልጸግ ሕልም ጥላ ሊያጠላ እንደሚችል አለመገመት የፖለቲካ ትንታኞች አትኩሮት ሰጥተው እየተናገሩ ይገኛሉ። የሂውማን ራይትስ ዎች ባወጣው መግለጫ በትግራይ የህግ ማስከበር በተካሄደ ጦርነት ሰማኒያ ሶስት ሰላማዊ ሰዎች መገደላቸውን ሪፖርት አድርጓል። በድርጅቱ መግለጫ መሰረት በመንግስት በተተኮሰ ጥይት ሰማኒያ ሶስት ሰዎች ሲገደሉ ወደ ሶስት ሺህ ያህል ሰዎች መቁሰላቸው ታውቋል። ይህም ሂውማን ራይትስ ዎች ካወጣው መግለጫ በስተቀር በነፃ ምንጮች የተረጋገጠ አይደለም። በመቀሌ ሽሬና ሁመራ አካባቢዎች መኖሪያ ቤቶች፣ ሐኪም ቤቶች፣ ትምህርት ቤቶች ጥቃት እንደደረሰባቸውም ሂውማን ራይትስ ዎች ዘግቧል። መንግስት ይህን ሪፖርት በተመለከተ ቀጥ ያለ ምላሽ ባይሰጥም በትግራይ የህግ ማስከበር ዘመቻ ወቅት በመንግስት በኩል ሰላማዊ ዜጎችን ኢላማ አለማድረጉን፣ በከተማዎችም ጠንካራ የተኩስ ልውውጥ ስላልተደረጉ በአንዳንድ የውጭ የዜና አውታሮች የሚዘገቡት መሰረተ ቢስ መሆናቸውን ደጋግሞ ገልጸዋል። የአዲስ አበባ ፖሊስ ኮሚሽን ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ባደረገው ክትትል በአዲስ አበባ አራት ሚሊዮን ዶላር አባዝተን እንሰጣለን በማለት ሲያጭበረብሩ የነበሩ ካሜሩናውያን በቁጥጥር ስር መዋሉን መንግስታዊ የዜና አገልግሎት ፖሊስን በመጥቀስ ትናንት እሁድ አስታውቋል። እነዚህ በማጭበርበር ወንጀል ተጠርጥረው ለእስር የተዳረጉ በሃያ አራት ሰዓት ውስጥ የተባዛውን ገንዘብ ለማስረከብ ሲዘጋጁ ፖሊስ እጅ ከፍንጅ ለመያዝ እንደ በቃም የዜና አገልግሎቱ ጨምሮ አስታውቋል። በዚህም ወቅት ከተባዛው ገንዘብ ውስጥ የተወሰኑት ኖቶች በኤግዚቢትነት እንደተያዙም ተገልጸዋል። ሐሰተኛ የገንዘብ ኖቶችን የሚያትን መሳሪያ መያዙንም ፖሊስ ጨምሮ ገልጿል። በዚህ ማሽን ተባዙ የተባሉ የአሜሪካን ዶላር፣ የማዕከላዊ አፍሪካ ገንዘብ ዱርሃም የኬንያ ሺሊንግ እንደተያዘ ፖሊስ ገጽ ሐሰተኛ የኢትዮጵያ ብር በማተምና ወደ ገበያ ለማስገባት ሲሞክሩም እንደተያዙ ፖሊስ ጨምሮ አስታውቋል። ከሁለቱ ካሜሮናውያን ጋር ኢትዮጵያውያን አብረው እንደሚሰሩ የተገለጸ ሲሆን በዚህ ድርጊት ውስጥ ከተጠረጠሩት መካከል አብዛኛዎቹ በቁጥጥር ስር ሲውሉ፣ እስካሁንም የተሰወሩ እንዳሉ ፖሊስ ጨምሮ አስታውቋል። ለዚህ ስውር ስራም ደላሎች መኖራቸውም ተገልጿል። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።